ኤርትራ ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ኢትዮጵያ ሉዓላዊነቴን ተጋፍታ ጥቃት ከፍታብኛለች ስትል በአስቸኳይ ጉባኤ ጉዳዩ እንዲመረምርና እንዲመረምርና እንዲያወግዝ ጠይቃለች። እሁድ ዕለት በሁለቱ ሀገሮች ጾሮና ድንበር አካባቢ የተካሄደው ውጊያ በከባድ መሳሪያ የታገዘና መጠነ ሰፊ መሆኑም ተዘግቧል። በተባበሩት መንግስታት ድርጅት የኤርትራ አምባሳደር አቶ ግርማ አስመሮምን ማምሻውን አነጋግረናል። ኢትዮጵያ ጥቃቱን የከፈተችው በሀገር ውስጥ የሚታዩ የፖለቲካ የብሔርና የምጣኔ ሀብት ያለመረጋጋቶችን አቅጣጫ ለማስቀየር ነው ሲሉ ጥቃቱን ማን እንደከፈተው ግልጽ ነው ሲሉ ከሰዋል። ሄኖክ ሰማግዘር ይዞታል። አጠር ባለ መልኩ የኢትዮጵያ መንግስት አሁን ሳይሆን ባለፈው ብዙ አመታት፣ ባለፈው አመትም በፓርላማም ሳይቀር አስፈላጊ እርምጃ ወታደራዊ እርምጃ እንወስዳለን በእንግሊዝኛ ክሊኒካል ሰርጀሪ እንወስዳለን እያሉ ሲናገሩ የነበረውን በተግባር ሰብሩ ግመው በጾረና በኩል ውጊያ ከፈቱብን ማለት ነው። ይሄ ራሱ ወረራ ነው። ስለዚህ ምንም ላለ ሌላ ማረጋገጫ እኮ አያስፈልገውም እኛ ጦርነት እናካሄዳለን ብለንም አናቅም። የተያዘውን መሬታችንንም በጦርነት እንመልሳለን ብለን ለንን በህግ እየጠየቀን ነው። የኢትዮጵያ መንግስት ቃል አቀባይ አቶ ጌታቸው ረዳም በትናንትናው እለት አነጋግሬ ነበረ። እሳቸው እንደ ገለጹት ከሆነ የኤርትራ መንግስት ጥቃት ከፍቶብን፣ ጥቃቱን ቀልብሰን የመከላከል አጸፋ እርምጃ ወስደናል ነው ያሉት። በተጨባጭ ማንም ሰው እኮ ማንም የኢትዮጵያ መንግስትንም የኤርትራ መንግስትንም ሲሰማ የከረመ ሰው ራሱ ፍርድ ሊሰጥበት የሚችል ጉዳይ እኮ ነው ይሄ። እኛ እንደ እሱ አይነት እርምጃ እንወስዳለን ብለንም ስለማናቅ ወታደራዊ እርምጃ ልንወስድ አንችልም። መሬታችን ተወሮ መሬታችን ውስጥ ያለው የኢትዮጵያ መንግስት ሰራዊት ነው። ስለዚህ እነሱ ይሄንን ውሸት ቢደጋግሙት እውነት ይሆናል በሚለው እንደሱ ሊል ይችላል አቶ ጌታቸው። ነገር ግን በተጨባጭ እነሱ ናቸው እኮ አስፈላጊውን እርምጃ እንወስዳለን። አስፈላጊውን እርምጃ በጠቅላይ ሚኒስቴር ደረጃ ሳይቀር በፓርላማ ደረጃ ሳይቀር እንደሱ አይነት ንግግር የተደረገ በተጨባጭ ማንም ሰው የሚረዳው ነው። እንግዲህ ኢትዮጵያ ጥቃቱን ያደረሰች ከሆነ እርስዎ እንደሚሉት፣ ወይም የኤርትራ መንግስት እንደሚለው ከሆነ ጥቃቱን ለመከላከል የእናንተ ሰራዊት ምን ያህል ዝግጁነት ነበረው? ሁልጊዜ ዝግጁ እኮ ነው። ማንኛውም ሰራዊት የማንኛውም ሀገር ሰራዊት ዝግጁ ነው። የራሱን መከላከል መብቱ ነው። ይዘጋጃል፣ ይዋጋል፣ ይከላከላል። ይሄ ምንም የሚያጠያየቅ ጉዳይ አይደለም። የኢትዮጵያ መንግስት ግን ይሄን እርምጃ የወሰደው በውስጡ ያሉት በጣም ችግሮች የኦሮሞ ችግር አለ፣ የቅማንት ችግር አለ፣ የኢኮኖሚ ችግሩ ራሱ አለ። በድርቁ ምክንያት ራሱ ፎረን ኤክስቼንጅን እንዴት እየሰበሰበ እንዳለ አለ። ይሄ ሁሉ ተበጠባጭ ሲታይ ኤርትራ ውስጥ ብዙ ችግሮች የሉም። በእውነቱ ለመናገር ኢትዮጵያ ውስጥ ግን ያለው ችግር ራሱ በብሔር ተከፋፍሎ የሚደረገው ትግል አብዛኛውን በኢትዮጵያ ያለውን ውስጣዊ ጉዳይ ለመቀልበስ የሚደረግና ሀቅን ለመሸፋፈን የሚደረግ ነው። ስለዚህ ማን ያጠቃው የሚባለው በተጨባጭ የኢትዮጵያ መንግስት የኤርትራን መሬት ውስጥ ገብቶ ማጥቃት እንደፈጸመ ማንም ነው የሚረዳው ጉዳይ ነው። የደረሰው ጉዳት ምን ያህል ነው ይታወቃል። ጉዳቱ ብዙ አይታወቅም። ወደፊት የሚገለጽ ነው። ነገር ግን ለምን ጉዳት ደረሰ? ምን ዋጋ አለው? በኢትዮጵያም ውስጥ ይሁን በኤርትራም ውስጥ ማንም ሰው በዚህ አይነት ሴትዌሽን መሞት የለበትም ብዬ ነውን የማምነው። ስለዚህ ይሄንን አይነት አስተሳሰብ በኢትዮጵያ መንግስት ውስጥ መሰረዝ አለበት። ከኤርትራ ከያዙት መሬት ውስጥ ከወጡ ከጠዋቱ ከሰአት በኋላ ንግግር ሊጀመር ይችላል። ሁሉ ነገሮች በሰላም መፈታት አለባቸው። ትርጉምም የለው። ሁለቱም ሀገሮች የድሀ ድሀ ናቸው እና ገንዘባቸውን እና ሀብታቸውን ለቁጠባ ለኢኮኖሚ እድገት ቢያውሉት የተሻለ ነው የሚል ያለኝ አስተያየት። የኢትዮጵያ ሰራዊት በዚህ ጥቃቱ ድንበራችሁን ተሻግሮ የያዛቸው ቦታዎች አሉ። በዚህ በአዲሱ አስቀድሞ ኤርትራ የተያዙብኝ አሉ የምትላቸው መሬቶች ቢኖሩም በዚህ በአዲሱ ግን የተያዘባችሁ ቦታ አለ እሱ ዝርዝር የለኝም። ዝርዝር የደለኝን ልሰጥ አልችልም። እንደሱ አይነት ነገሮች ግን ጦርነት ለምን ተካሄደ ማ አካሄደው የሚለው በግልጽ የኢትዮጵያ መንግስት እንደጀመረው እራሱ ከሚለው ከታሪኩ ከሂደቱ ማንም ሰው መረዳት ይችላል። ጉዳቱን አስመልክቶ እንግዲህ ሰላማዊ ሰዎች በአካባቢው ይኖራሉ፣ የኤርትራ ሰራዊትም በዚያው አካባቢ ሰፍሮ ይገኛል። አስቀድሞ እርሶም እንደጠቀሱት እኛም በዘገባችን እንደተረዳ ነው ጥቃቱን ተከትሎ በዛ አካባቢ የሚኖሩ በጾረና አካባቢ የሚኖሩ ሰዎችን ስናነጋገር ነበር ከባድ መሳሪያ በከባድ መሳሪያ የታገዘ ውጊያ እንደነበረ ድምፅ መስማታቸውን ገልጸዋል። እና እንደዚህ አይነት ወታደራዊ ዘመቻዎች ደግሞ ጉዳታቸው ከፍተኛ ነው የሚሆነው። እንዲያው በአጠቃላይ በኤርትራ መንግስት በኩል ያላችሁ መረጃ ምንድን ነው? ይህን አስመልክቶ ጉዳት እኮ ጦርነት ሁልጊዜ ጉዳት ነው። ለማንኛውም ለኢትዮጵያም ህዝብ ይሁን ለኤርትራም ህዝብ ይሁን ለሲቪሉም ይሁን ለወታደሩም ትርጉም የለውም። እኔ እኮ አጠር ባለመልኩ መሰጥህ ይሄንን አይነት እርምጃ የኢትዮጵያ መንግስት መውሰዱ ስህተት ብቻ ሳይሆን ወንጀል ነው በማንኛውም ላይ ቢፈጸም። ስለዚህ አጠር ባለ መልኩ ለምን እንዳደረጉት የኢትዮጵያ መንግስት ይሄንን አይነት እርምጃ፣ ወታደራዊ እርምጃ መውሰዱ በጣም የሚያሳዝን እና የሚያሳፍር ነው። ማቆም አለበት። ወደ ቦታው ደግሞ በማንኛውም የኤርትራን መሬት ለቆ ወደ ቦታው መሄድ አለበት ባይ ነው። አሁን ለሚሰማ ሰው በትናንትና ውለት አቶ ጌታቸው ረዳን ስንሰማ ኤርትራ ጠቃችን ሲሉ ነበር። አሁን ደግሞ በኤርትራ በኩል የምንሰማው ከዛ የሚቃረን ነው። የኤርትራ የማስታወቂያ ሚኒስቴር መግለጫ አውጥቶ ነበረ፣ እሁድ ለታ የጥቃቱ አላማና የሚያስከትለው መዘዝ ግልጽ አይደለም የሚል ቃል በቃል የወሰድኩት ነው። ይሄንን ምን ማለት ነው? ግልጽ አይደለም ማለት ሁልጊዜ የሆነ መንግስት ምን እንደሚወስድ ራሱ ያውቀዋል። ነገር ግን ግምቴን የኔን ግምት ስሰጥህ ዋናው በኢትዮጵያ ውስጥ ባለው ችግሮችን የህዝቡን ኮንሰንትሬሽን ወይ አስተሳሰብ ለመቀልበስ የሚደረግ ነው። ኢትዮጵያ ውስጥ የኦሮሞ ችግር ተነስቷል፣ የሌሎች ችግር ተነስቷል፣ የቅማንት ችግር ተነስቷል፣ የኢኮኖሚ ችግር ተነስቷል፣ የረሀብ ችግር ተነስቷል። ይሄን በሙሉ ከመሸፈን ይልቅ ወደ ሌላ መንገድ ለመቀየር የሚደረግ የፖለቲካ ተንኮልና ሽጣራ ነው። ምን አይነት ሁኔታ ላይ ነው የምትገኘው አስመራ አሁን? አንደኛው ጥያቄ ነው። ሁለተኛ ደግሞ ኤርትራ ምን አይነት አጸፋ እርምጃ ልትወስድ ትችላለች? ተጠቃው የምትሉት ሁለት የተለያየ ሁለት የተለያየ ጥያቄ እኮ ነው። ሁለቱ ምንም የሚያያዝ ነገር የለውም። ኤርትራ ውስጥ ሰላም ነው ያለው። ምንም ነገር ችግሮች የሉብንም፣ ችግር የለብንም። ስለ እንደ አንዳንድ ችግሮች የኢኮኖሚ ምናምን ችግሮች የለም ማለት አይደለም፣ ግን ስትራክቸራል ፕሮብለም የብሄር ችግር የለንም፣ የሃይማኖት ችግር የለብንም። በሰላም የሚኖር በሰላም የሚሄድ ህዝብ ነው ያለን። ድንበሩ ጋ ግን እንደዚህ አይነት ነገር የተከፈተብን የምንሄደውን እኛ አሁን ወደ ቁጠባ የኢኮኖሚ አጀንዳችንን ወደ ማንቀሳቀስ ደረጃ ገብተናል። ይሄንን ለማደናቀፍ የሚደረግ ተንኮል ነው። የኢትዮጵያ የምታካሄደው ወረራ ወታደራዊ ዘመቻው በዚህ ላይ የተወሰነ ነው። በዛ ላይ በውስጣቸው በኢትዮጵያ ውስጥ ያለውን ለመሸፋፈን የሚደረግ የኦሮሞውን ችግር፣ የረሃቡን ችግር፣ የኢኮኖሚውን ችግር ለመሸፋፈን የሚደረግ ነው። ይሄ ኢትዮጵያ የወሰደችው እርምጃ ምን ይደረጋል ወደፊት እኔ መኮነን አለበት መወገዝ አለበት ኢትዮጵያ የምትወስደው እርምጃ በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ናቸው። ለሰጡን ማብራሪያ አመሰግናለሁኝ፣ አምባሳደር ግርማ። እኔም አመሰግናለሁ።